በሰውሊያና ሽመልስ መዝገብ የተከሰሱት ሰባት የዞን ዘጠኝ ጦማሪዎችና ሶስት ጋዜጠኞች ሲሆኑ ከእነዚህ አምስቱ አቃቤ ሕግ በእነሱ ላይ የመሰረትኩት ክስ አንስቻለሁ በማለቱ ከእስር መለቀቃቸው ይታወሳል። ቅሪዎቹም በእስር ፍርድ ቤት ሲከራከሩ ከቆየ በኋላ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ ተወስኖ ነበረም። ሆኖም ግን አቃቤ ሕግ በእስር ፍርድ ቤት ውሳኔ ቅር ተሰኝቻለሁ ብሎ ለጠቅላይ ፍርድ ቤት አቤት በማለቱ በጉዳይ ላይ ብይን ለመስጠት ነበር ዛሬ ችሎቱ የተሰየመው። ዳኞቹ ጉዳዩን መርምረን ብይን ለመስጠት የስር ፍርድ ቤት ውሳኔ ላይ የደረሰባቸው የሲዲና የሰነድ ማስረጃዎችን ስላላገኘ ናቸው። ምናልባትም የክሱ ሰነድና ማስረጃዎች ለየብቻ ተቀምጦ ሊሆን ስለሚችል ሰነዱ ተያይዞ እንዲቀርብ ትዕዛዝ ሰጥተናል ብለዋል። ዛሬ አቤቱታ የቀረበባቸው ሶሊያና ሽመልስ በሌለችበት በፍቃዱ ኃይሉ አጥናፉ ብርሃኔ አቤል ዋበላና ናትናኤል ፈለቀ ሲሆኑ ጠበቆቻቸው በህመም ምክንያት ስላልተገኙ በፍቃዱ ኃይሉ እነሱን ወክሎ ለፍርድ ቤቱ አቤቱታ አቅርበዋል ከችሎት መልስ በፍቃዱ ኃይሉ ስላቀረበው አቤቱታ አነጋግረ ነው ነበረም አልተገኙም የተባሉት ሰነዶች ውስጥ አንዱ የተጠቀሰው ሲዲ ነው በተደጋጋሚ ሲጠቀስ የነበረው ማለት ነው እና የመጀመሪያው አቤቱታይም እሱ ላይ ነው አራታችን እዚህ ሀገር ያለነው መልስ ሰጪዎች በሙሉ ሲዲ ማስረጃ አልቀረበብንም፣ እና ሲዲ ማስረጃ የቀረበው ሶላይና ሽመልስ ላይ ነው። እሷ ደግሞ በሌለችበት ነው መልስ እንድትሰጥ የሚጠበቀው ስለዚህ እኛን በማይመለከት ነገር ነው እየተጓተተ የሚል ነው የመጀመሪያው እና ሁለተኛው ደግሞ የመንቀሳቀሰ መብታችን ተገድቧል። ለምሳሌ የአራታችን ማለት ነው እና በስራ ጉዳይ የምንንቀሳቀስባቸው ሁኔታዎች ይኖራሉ እና መጓተቱ ወይም አፋጣኝ ብይን አለማግኘታችን እያቃወሰን እንደሆነ ነው። ሶስተኛው ደግሞ የኔን የግል ነው የሚመለከተው። በተመሳሳይ ፋይል እኔ የከፍተኛ ፍርድ ቤት እየተከላከልኩ ነበር ተከላከ እየጨርሼ ብይን ያላገኘት ፋይሉ ወደ ጠቅላይ ፍርድ ቤት ተልኳል በሚል ነው ስለዚህ ይህንኛው አልቆ ወደዛ ካልተመለሰ ያኛውን ብይን አላገኝም። ስለዚህ ፍርድ ቤት መመላለሱ ራሱ እያወከኝ እንደሆነ ነው ሶስቱን ነው ያቀረብኩት ቅሬታ። ፍርድ ቤቱ ቀረ የተባለው የሲዲና የሰነድ ማስረጃ እንዲቀርብለት ትዕዛዝ በመስጠት በጉዳይ ላይ ብይን ለመስጠት ለጥር 19 ተለዋጭ ቀጠሮ ይዟል። ለዶች ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም